ጤናና አካባቢ። ስትሮክ እየጨረሰ ነው በሚል አንድ ጽሑፍ በማህበራዊ መገናኛዎች ከአንዱ ወደ ሌላው እየተጋራ ሲንከባለል እጄ ገባ። ጸሐፊው፣ ካነበብኩት ያገኘሁት ነው በሚል ያነበበ ሁሉ ለሌሎችም እንዲያጋራ ይጠይቃሉ። እሳቸው እንደሚሉትም ወንድማቸውን ጨምሮ በቅርብ የሚያውቋቸው ሰዎች በስትሮክ ሕይወታቸውን አጥተዋል። ብዙዎቹም ፓራላይዝ ወይም ሽባ ሆነዋል። ጤና ይስጥልኝ የዝግጅታችን ተከታታዮችን እንደምንሰነበታችሁ። ይህ ለሽባነት ብሎም ለህልፈተ ህይወት የሚያበቃ ስትሮክ የተባለ የጤና ችግር በትክክል ምንድን ነው? ለዚህስ የሚያጋልጠው መንስኤ? መከላከልስ የሚቻልበት መንገድ አለ? የዘርፉን የሕክምና ባለሙያ ጠይቀናል። ለጥቂት ደቂቃ አብራችሁን ቆዩ። ዶክተር ተስፋዬ በርሄ በቅዱስ ጳውሎስ ሚሌኒየም ሆስፒታል የህክምና ኮሌጅ በውስጥ ህክምና ዘርፍ የነርቭ ክፍል የነርቭ ሐኪምና መምህር ናቸው። ብዙ ጊዜ ሰዎች በስትሮክ ሞቱ ወይም በአንድ ወገን ሽባ ሆኑ እየተባለ ይነገራል። ስትሮክ ምንድን ነው? በእኛ ቋንቋስ እንዴት ይገለጻል? አልናቸው። ስትሮክ ማለት የአይምሯችን ወይም አንጎል የምንለው ክፍል የደም ዝውውሩ ሲመታወቅ ማለት ነው። በአጭሩ በተለያዩ ምክንያቶች መቋረጥ መዛባት ይህ መዛባት ደግሞ መቋረጥ የሚመጣው በድንገት ነው ለበሽተኛው ማለት ምልክቱ የሚመጣው ውስጥ ውስጥ ጊዜው ሊቆይ ይችላል ግን ለበሽተኛው የሚታየው ምልክት በድንገት የሚመጣ የአእምሮ የደም ዝውውር መቆም ወይም መታወቅ ብለን በአማርኛ መተርጎም እንችላለን እንግዲህ እንዳገለጹት እርሶም ድንገት የሚከሰት ነገር ነው አንጎል ውስጥ ምንድን ነው የሚፈጠረው እንግዲህ የደም ዝውውር መታወክ ወይም መቆም ስንል ይህ የሚመጣበትን ምክንያት በሁለት መንገዶች ነው። እሺ አንደኛው አእምሯችን ውስጥ ደም የሚያቀብሉ የደም አቀባዮች ወይም በእንግሊዝኛው አጠራራ- አርተር የሚሏቸው የደም ማስተላለፍ ሂደቱን በድንገት ሲዘጋ የሚመጣ ወይም በእንግሊዝኛው ስኬሚክ ስትሮክ ይሉታል። ሁለተኛው ደግሞ እነዚሁ የተለያዩ የደም ስሮች በተለያየ ምክንያት በድንገት ሊበጠሱና አእምሮ ላይ ደም መፍሰስ ነው። እነዚህ ችግሮች እንዴት ነው የሚከሰቱት? ዶክተር ተስፋዬ የተለያዩ ምክንያቶች አሉ ይላሉ። አሁን ለምሳሌ መጥበብ ከሚለው ጋር አንደኛው ምክንያቶች የሚሆኑት ተፈጥሯዊ ምክንያቶች አሉ ወይም ምንም ልናደርጋቸው ማንችል፣ ለምሳሌ እድሜ እየጨመረ ሲመጣ ለመጋለጥ ጥሉ ከፍተኛ ነው። በቤተሰባችን እንደዚህ አይነት ህመም ያለ ሰው፣ ወላጆቻችን፣ እናት አባት፣ እዛ ቤተሰብ ከሆንን ከሌለው ይልቅ እኛ እንጋለጣለን ማለት ነው። እንደገና ደግሞ ከሴት ይልቅ ወንድ ላይ ደግሞ ጠንከር ይላል። እነዚህ ሶስት ምክንያቶች ተሰጥቷ ወይም እኛ ምንም ልንለውጣቸው አንችል ነው። በአብዛኛው ግን ምክንያት የሚሆኑት ልናስተካክላቸው፣ በሕክምና ልንለውጣቸው ወይም በራሳችን የቀን ተቀን የኑሮ ዘይባችን በማስተካከል ልናሻሽላቸው የምንችለች ናቸው። ከነዚህ ምክንያቶች ዋና ዋናዎቹ አንደኛ የደም ግፊት ነው። ደም ግፊትን በአግባቡ አለመከታተል፣ ሁለተኛ በሰውነታችን ውስጥ በዛ ያለ የስብ ወይም ኮሌስትሮል መጠን ሲበዛ፣ ከመጠን በላይ ውፍረት ጋር ሊያያዝ ይችላል። የልብ ሕመም ካለብን በቂ ኤክሰርሳይዝ የማናረግ ከሆነ ሲጋራ ማጨስ፣ በጣም ከመጠን በላይ መጠጥ መጠጣት እና የተለያዩ አይነት ሱሶች ጋር በተያያዘ ምክንያት ሊመጡ የሚችሉ ናቸው። ይሄ እንግዲህ ከደም መርጋት በተራ በቀላል አማርኛ ደም መርጋት ይሉታል፣ ግን መርጋት ሳይሆን በትክክል መቅመብ እና መደፈል ነው። የደም መፍሰሱ ደግሞ በአብዛኛው የሚከሰተው ከደም ግፊት ጋር በተያያዘ ነው። ደም ግፊትን በአግባቡ አለመከታተል እና የሚገባው መጠን ላይ አለማድረስ ማድረስ ለረጅም ጊዜ የሚመጣ ነው። ሌላው ዋናው ምክንያት ደግሞ ከዚህ ከደም ዝጋት ጋር ጋር ስኳር የስኳር ህመም አንዱ ደግሞ ጥበብ ያመጣል። ለረጅም ጊዜ ያለ ስኳር መጠን በአግባቡ ክትል ያልተደረገበት ወይም ሕክምና ያልተደረገበት ናቸው። የነርቭ ሐኪምና መምህር ዶክተር ተስፋዬ በርሄ አጽንኦት የሰጡት ለዚህ የደም ዝውውር መታወክ ችግር መንስኤ የሚሆኑ ነገሮች ተገቢው ክትትል ተደርጎ መስተካከል የሚችሉ እንደሆኑ ነው። ለመሆኑ ይህ የደም ዝውውር መታወክ ወይም ስትሮክ ከልብ ድካም ወይም ሃርት አታክ ግንኙነት ይኖረው ይሆን? ዶክተር ተስፋዬ፣ የተለያዩ አይነት የልብ ምም በሽታዎች አሉ። አሁን ስትሮክ በምንልበት ጊዜ በአብዛኛው የደም ቱቦች መጥበብ ጋር በተያያዘ የሚመጡ የስትሮክ አይነቶች ይበዛሉ። ከደም መፍሰስ ጋር እነዚህ የደም ስር መጥበብ በሽታዎች አይምሮ ላይ ብቻ ሳይሆን ልብ ላይ ሊከሰል ይችላል። ልብን የደም የሚያቀብሉ ደም ስሮች ይጠባሉ። እነዚህ የልብ ደም ስሮች የሚጠብበት ምክንያቶች ደግሞ ስትሮክ ከሚያመጡት ምክንያቶች ጋር ይያያዛሉ ኦልሞስት አንድ ናቸው። ልብ ደም ለሌላው ክፍል እንደምታስራጫው ሁሉ ለራሷም ደም ስለምትሰጥ ለራሷ የመጣው ደም ላይ ሲዘጋ ነው እንግዲህ። ስለዚህ አንድ ሰው የልብ ከደም ዝውውር ጋር በተያያዘ ችግር ያለበት ሰው ስትሮክም የመጋለጥ ዕድሉ ከፍተኛ ነው፣ ወይም ስትሮክ ያለበት ሰው ስትሮክ ያጋለጡት ምክንያቶች የልብ ችግሮችን ሊያመጡ ይችላሉ። በዚህ መንገድ ሁለቱ ይመሳሰላሉ ወይም ይገናኛሉ። የአንዱ ምክንያት ለአንዱ ምክንያት ሙሉ ለሙሉ ይስራል ግን ያው እንዳልኩሽ የልብ ህመሞች፣ ድንገተኛ የልብ ፌንት ማድረግ ከደም ዘውውሩ ጋር ብቻ ሳይሆን የልብ አመታት መንገዶች ጋር ተያዘ እና የተለያዩ መካኒቱ ጋር ሊመጣ ይችላል። ግን ሁለቱን የሚያገናኘችው ምክንያት ስትሮክ የደም መጥበብ ወይም ስኬሚክ ስትሮክ የሚሉት የአእምሮ እና የልብ መንገዳቸው ምክንያታቸው፣ አጋላጭ ነገሮች ሁሉ ተመሳሳይ ስለሆኑ ሁለቱም ሊገናኙ ይችላሉ። በተለይ የለብመም የስትሮክ ችግር ሊያመጣ ይችላል። እንደ ብዙ ጊዜ የሚያጋጥመው ሰዎች ምን እንደሚያማቸው በደንብ በውሉ ሳይታወቅ ድንገት ወይ ቢሮ ውለው ወይ ቤት ውለው ወይ ከሰው ጋር ሲጫወቱ ቆይተው በኋላ እንዲህ አረፈ ገሌ ይባላል። ምንድን ነው ሲባል ስትሮክ ይባላል ወይ ልብ ይባላል። እና እነዚህ ነገሮች ሳይታወቅ እንዴት ነው በአንድ የዚህ ደረጃ ደርሰው ሰውን ህይወቱን ቀጥ እንዲል የሚያደርጉት? እንግዲህ ስትሮክ ስንል ትክክለኛ እንደውም መገለጫው ድንገተኛ የደም ዝውውር መታወክ ምክንያት ናቸው። እንግዲህ ምክንያቶቹ ቅድም የዘረዘድ ናቸው ናቸው። እነዚህ መካሄዶች ግን ወይ ለምሳሌ የደም ግፊት ሊሆን ይችላል፣ ስኳር ሊሆን ይችላል። በድንገት ተከስዶ በድንገት አይነት ችግር ግን አያመጣም። ለረጅም ጊዜ ስኳሩም ግፊቱም ኮሌስትሮሉም አብሮ ይኑርና ቅድም የጠቀስናቸው ነገሮች ማጨስም ጨምሮ አግባብ ያለው ክትትል ሳናደርግ እንኑርና የቀን ተቀን እንቅስቃሴችን ምንም ላይታወቅ ይችላል። አጠቃቂ ጤና ስሜት ላይ ብዙም ላይሰማን ይችላል። ግን ውስጥ ውስጥ የደም ስሮችን ይዘት መጠናቸውን እየቀነሰ እየቀነሰ ላይመጣ ይችላልና በማናስበው ሰዓት ላይ ክስተቱ በድንገት ይመጣል። ልክ የልቡም እንደዛ ነው። አጋላጭ ምክንያቶቹ አሉ፣ ተገቢ ክትትል አናረግም፣ ግን ልክ ጫፍ ላይ ሲደርስ ስሜቱ በድንገት ይመጣል እንጂ ቀስ እያለ መጀመሪያ የሆነች ምልክት፣ ምሳሌ ራስ ምታት፣ ከዛ አንዳንዴ ማዞር፣ ከዛ እንደ ድሮ ቀጥፍሎ አለመስራት አይነት እድል ምልክቶቹን አይሰጥም። የስትሮክ አመጣጥ እንደ ሌላው አይነት አልፎ አልፎ፣ ግን ምንም አይነት ማናቆም አጋላጭ ምክንያት ሳይኖረንም ትሮክ በድንገት ሊከሰት ይችላል። ምክንያቱ አይታወቅም፣ የማይታወቅም አለ ብዙ ምርማት ተደርገው ቅድም የዘረዝናቸውን መካኘቶችን ባይኖሩ ይችላሉ። በድንገት ግ ደም ዝውውር ላይ ሊከሰት ይችላል። እነዛን አጋላጭ የሚባሉት እና አሁን ቅድሜ የዘረዘሯቸውን ነገሮች አንድ ሰው የሚከታተል ከሆነ እንደው የጉዳቱን መጠን ሊቀንሰው ይችል ይሆናል ብለን መ ይቀንሰዋል። የመከሰት እድሉን በደንብ አርጎ ይቀንሰዋል። በአግባቡ ስኳር መጠን የሚያያቸው በአግባቡ የ ደም ግፊቱን የሚከታተል ሰው እና በአግባቡ እንቅስቃሴ የሚያደርግ ሰው በተለይ ሙሲጋ ማያጫ ሰዎች ስትሮክ የመከሰት ድንገተኛ የልብ ህመሞችን በጣም ትርጉም ባለው መንገድ መቀነስ ይቻላል። አሁን ብዙ ጊዜ የደም ዝውውር ላይ እንዳነሱት ማለት ነው። ወደ ጭንቅላት ደም ፈሰሰ እና ፓራላይዝ ሆነ፣ ወይም ስትሮክ መታውና እንዲሆነ ይባላል። ግን አሁንም ጭንቅላት ውስጥ ደም ሳይፈስ ደም ወደ ጭንቅላት መውጣት ሳይችል ቀርቶ ፓራላይዝ የሆነ ሰው ደግሞ አውቃለሁ። ደም ሳይፈስ ግን የደም ዝውርብሩ ቆሞ ነው ማለት ነው። እሱነ ክትል መንገድ የደም ዝውርብሩ ይቆማል። የተወሰነ ያምሮን ክፍልም ደም የሚያቀበል ደም ስር ሁሉም ማለት ነው አንዷ ትዘጋለች። ስለዚህ ያ የተዘጋበት ያምሮ ክፍል ስራውን ያቆማል። በአብዛኛው ስትሮክ ምልክት የግማሽ አካልፍን ከፍሎ በቀኝ ወይም በግራ ፓራላይዝ ወይም ሽባ ማድረግ ነው። አልፎ አልፎ ድንገተኛ ሞት ሊከሰት ይችላል። ግን መልክቶቹ በግማሽ ፓራላይዝድ መሆኑ ስለዚህ ደም አልፍንሰብ ማለት ስትሮክ የለም ማለት አለም። በተቃራኒው የደም መቆም ወይም የደም ስሩ መዘጋት ምክንያት ነው። ስለዚህ እንደውም በአብዛኛው ስትሮክ ከደም መፍሰስ ጋር ሳይሆን መዘጋት ጋር፣ መጥበብ ጋር የሚያያዙ ናቸው። ወደ ከሰማንያ በመቶ በላይ መዘጋት ናቸው ከመፍሰት ይልቅ። በዚህ ላይ ሰው እንደሚሰራ ባለሙያ ምን ያህል እንደው በሽተኛ በአሁን ጊዜ ታያላችሁ? እንዲህ አይነት ጉዳት የሚደርስበት ሰው እና እውነት ቁጥሩ እየጨመረ ነው አዎ ቅድም የተነሳሽበት ፌስቡክ ላይ ያልሽው ነገር እዛ የጻፈ እንግዲህ እንደ እንትኗ ምክንያቷ ባይገጻትም ትክክል ነው። አሳሳቢ ደረጃ ማልፏል። ስትሮክ የምናየው ህመምተኛ ቁጥር ከጊዜ ወደ ጊዜ ይጨምራል። በኢትዮጵያ በአጠቃላይ ምን ያህል ነው በአመት ወይጊዜ የሚንቅስቅ የሚናሉ ነገር የራሱ መቻለ ጥናት ያስፈልገው። እንዲሁም በቃ በምናየው እንቅስቃሴ ግን ስትሮክ ህመምተኛ እየጨመረ ነው። ብዙ ጊዜ እንደውም ስትሮክ ቅድም እንደነገርኩሽ አንዱ የሚያገርተው እድሜ የገፋ ነው ስልሳ ስልሳ አምስት አመት በላይ ነው። እንዲሁም ወጣቶች ላይም እየተከሰተ ነው። አርባም ሰላሳ አምስት ምናምን አሳሳቢነቱ ትክክል ነው። እየጨመረ ነው። እኛ ሀገር እስካሁን ባለንበት ደረጃ የእድገት ደረጃቸው ዝቅተኛ በሆኑ ሀገር ውስጥ አብዛኛው የሕክምና ችግር የሚሆነው ከኢንፌክሽን ጋር በተያዘ ወባ፣ ማሌሪያ ምናምን ነው። አሁን ግን ስትሮክ ራሱ ከእነሱ ያልተናነሳ አሳሳቢ ችግር እየሆነ መጥቷል እንደው ለምንድን ነው ማለት ይቻላል እንደው ምክንያቱም መንስኤው ምን ሊሆን ይችላል ምናልባት ከአመጋገብ ከምን ጋር የተያያዘ ከሆነ እንደውም ሰው ራሱን እንዲጠነቀቅ ምክር እንዲሰጡልኝ ቅድም ያልኳቸው ነገሮች ናቸው ምክንያቶች ስለዚህ መጀመሪያ መደረግ ያለበት የደም ግፊት ያለው ሰው ስኳር ያለበት ሰው የልብ መም ያለበት ሰው በአግባቡ በአቀባዩ ባሉት ሐኪሞች ጋር እየቀረበ ሐኪሞቹ በሚመኩት መሰረት ትክክሉን እያደረገ ሕክምናውን መውሰድ ነው። አሁን የሚያገር ችግሩ ምንድን ነው? ደም ግፊት ዋናው አጋላጭ ሁለቱም አይነት እና ቁጥሩ እናያለን እንጂ ምንም ቀን በቀን የሚያስቸግርን ምልክት የለም። ስለዚህ ምንም አይሆንም ይሻለኛል ወይም መድኃኒት አልወስድም የተባለ ዝም ብሎ ቀመት ይቀመጥና የሆነ ታይም ላይ በድንገት ችግሩ ይፈጥራል። ስለዚህ እሱን ባጃቡ መከታተል ጥሩ ነው። ኤክሰርሳይዝ በተጨማሪ ማድረግ ጥሩ ነው። እድሜያችን ከአርባ አመት ካለፈ ቢያንስ በስ በጣም እንደው አንችልም እንኳን ቢባል በአመት አንድ ጊዜ እነዚህም ነገሮች ቼክ ማድረግ፣ ችግሩ ያለበትው ግን በየሶስት ወሩ ሐኪም ጋር እየቀረበ የሚያስፈልገው ነገር ክትትል ማድረግ ነው። ሲጋራ ሲጋራ መቼም

የደም ዝውውር መታወክ ማለትም ስትሮክ አካል እንዳይታዘዝ ከማድረግ አልፎ በአእምሮ ላይ ተያያዝ ችግሮችን ማስከተል እንደሚችል አንዳንድ ታማሚ ሰዎችን ማስተዋሉ በቂ ነው። ዶክተር ተስፋዬ እንደገለጹት አንድ ሰው ለዚህ ችግር ሊያጋልጡ የሚችሉ መንስኤዎች አስቀድመው እንዳሉት ካወቀ ያላሰለሰ ክትትል ማድረግ ይኖርበታል። ችግሩ ድንገት የሚከሰት እንደመሆኑ ማስቀረት ቢያቅት እንኳ የጉዳቱን መጠን መቀነስ ይቻል ይሆናል ተብሎም ይታመናል። እናም አመጋገብን ማስተካከልን ጨምሮ የሰውነት እንቅስቃሴን የሕይወታችን አንድ አካል ማድረጉ ይመከራል። ለማብራሪያው የነርቭ ሐኪምና መምህር ዶክተር ተስፋዬ በርሄን በአድማጮች ስም ከልብ በማመስገን ለዛሬ ያልነውም በዚሁ እናብቃ። አድማጮች፣ አስተያየት፣ ጥቆማችሁን ላኩልን። ሸዋ እየለገሰነኝ ሰላም ሁኑ።